ምግብና ሌሎች የእርዳታ ቁሳቁሶችን የጫኑ መኪኖች ወደ ትግራይ ክልል እንቅስቃሴ መጀመራቸውን የኢትዮጵያ መንግስት ገልጿል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ወደ ትግራይ ክልል ሰብአዊ እርዳታ የሚያደርሱ ተሽከርካሪዎች በአፋር ክልል በኩል ያለምንም ችግር እንዲተላለፉ መንግስት ምቹ ሁኔታ እየፈጠረ መሆኑን አስታውቋል። መንግስት ሆን ብሎ እርዳታ ወደ ክልል እንዳይገባ አድርጓል በሚል በህወሓት ተደጋጋሚ ክስ ቢቀርብም መንግስት በበኩሉ ተጠያቂው ህወሓት መሆኑን መግለጹ ይታወቃል። ይህ በእንዲህ ያለ የዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴዎድሮስ አዳኖም በሰጡት መግለጫ ደግሞ መድኃኒትና ሌሎች የሕክምና ቁሳቁሶችን ወደ ክልሉ ለማስገባት ላቀረብነው ጥያቄ ከኢትዮጵያ መንግስት ፈቃድ አልተሰጠንም ሲሉ ከሰዋል። የዶክተር ቴዎድሮስን ክስ ያጣጣሉት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በበኩላቸው ከህዋት ጋር ባላቸው የፖለቲካ ግንኙነት በመንግስት ላይ ጫና ለመፍጠር የሚያደርጉት ነው ብለዋል። ኬኔዲ አባተ ዝርዝር ጉዳዩን ይነግረናል። ትናንት መጋቢት 8 2014 ዓ ም ምግብ ነክ ቁሳቁሶችን የጫኑ 20 የጭነት ተሽከርካሪዎችና ነዳጅ የጫኑ ሶስት ተሽከርካሪዎች ከሰመራ ወደ መቀሌ መንቀሳቀስ መጀመራቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ትናንት ባወጣው መግለጫ የክልሉን የሰብዓዊ እርዳታ አቅርቦት ከፍ ለማድረግ በየቀኑ 40 የጭነት ተሽከርካሪዎች ወደ ክልሉ እንዲገቡ ይደረጋልም ብሏል። ከሰመራ በአባላ በኩል ወደ መቀሌ የሚወስደው የሰብአዊ እርዳታ መስመር ተዘግቶ የቆየው የህወሓት ታጣቂዎች በ አፋር ክልል በከፈቱት አዲስ ጥቃት ምክንያት መሆኑን የኢትዮጵያ መንግስት በተደጋጋሚ መግለጹ ይታወቃል። አሁን ታዲያ ህወሀት ከፍቷል የተባለውን ጥቃት አቁሞት ነው ወይ የእርዳታ ምግብና ሌሎች ቁሳቁሶችን የጫኑ ተሽከርካሪዎች እንቅስቃሴ የጀመሩት ለሚለው ጥያቄ የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ይህን ምላሽ ሰጥተዋል። አልቆመም። ያው በሪስኪው ወስዶ ነው እየሄዱ ያሉት እንጂ ከወረሩበት አካባቢ አልወጡም። እንዳያዙ ነው አካባቢዎችን በተወሰነ ደረጃ ማለት ነው። ስለዚህ በሪስክ ውስጥ ሆነው የተወሰነ ቀዳዳ በመገኘቱ ምክንያት ነው እንጂ አካባቢውን ሙሉ በሙሉ ለቆ ለእርዳታ ፍሰቱ ነጻ ስላደረጉት አይደለም። በሁለተኛ ሁኔታ ደግሞ አሁን ወደ ወደ አማራ አካባቢ በስፋት የትግራይ ሰዎች እየፈለሱ ከመምጣታቸው ጋር ተያይዞ እና በውስጡ በአካባቢው በመቀሌም በሽሬም በአክሱምም የተለያዩ ተቃውሞዎች እየገጠሙት ከመምጣቱ ጋር ተያይዞ ሳይወድ በግድ የመክፈት ፍላጎት ያለ ይመስላል። ግን እስካሁን ድረስ ባለው ተጨባጭ ሁኔታ የተዘጋው ነገር በደንብ የተከፈተ አይደለም። ከመጋቢት 7 2014 ዓ ም ጀምሮ 17 ግብረሰናይ ድርጅቶች መድኃኒትን ጨምሮ የህክምና ቁሳቁሶችንና የምግብ አቅርቦቶችን ወደ ትግራይ ክልል እንዲያጓጉዙ እንደተፈቀደላቸውና ከ11 በላይ አጋር ድርጅቶች 257192 ኪሎግራም መድኃኒት፣ የህክምና ቁሳቁሶችና የምግብ አቅርቦቶችን በአውሮፕላን እንዳጓጓዙ የውጭ ጉዳይ ሚኒስቴር አመልክቷል። በሌላ በኩል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከትናንት በስቲያ በሰጡት መግለጫ ለ500 ቀናት ያክል በኢትዮጵያና በኤርትራ ኃይሎች ከውጭው ዓለም እንዳይገናኝ ተዘግቶበት ይገኛል ያሉት የትግራይ ክልል ጉዳይ አስከፊ ነው ብለዋል። ከታህሳስ ወር አጋማሽ ጀምሮ የምግብ እርዳታ አቅርቦት ወደ ትግራይ እንዳልገባ የገለጹት ዶክተር ቴድሮስ 83 በመቶ የሚሆነው የክልሉ ህዝብ የምግብ ዋስትና ችግር እንዳለበት አመልክተው በክልሉ ያለው ጥቂት የእርዳታ ምግብና ነዳጅ በመሟጠጥ ላይ መሆኑንም ገልጸዋል። የዓለም ጤና ድርጅት በየካቲት ወር ዶላር ለ300 ሺህ ያህል ሰዎች የሚሆን 33 ሜትሪክቶን ቶን የመድኃኒትና ሌሎች ቁሳቁሶችን በአየር ለትግራይ ክልል ማድረሱን ያስታወሱት ዶክተር ቴድሮስ ቀጣይ ድጋፍ ለማድረግ ግን ከኢትዮጵያ መንግስት ፈቃድ እንዳልተገኘ ተናግረዋል። ተጨማሪ 95 ሜትሪክ ቶን አቅርቦት ለመላክ በመዘጋጀት ላይ ነን። ነገር ግን እስካሁን ፍቃድ አልተሰጠንም። በትግራይ ለአጣዳፊ የሕክምና ፍላጎቶች ምላሽ መስጠት 2200 ሜትሪክ ቶን የአስቸኳይ ጊዜ የህክምና አቅርቦቶች እንደሚያስፈልጉ እንገምታለን። እስካሁን የቀረበው ግን 117 ሜትሪክ ቶን ብቻ ነው። ይህም ከሚያስፈልገው ከ1 በመቶ በታች ነው። ነገር ግን ነዳጅ በሌለበት ሁኔታም አቅርቦቱ ወደ ክልሉ ቢገባ እንኳን ወደሚፈለግበት ቦታ ማጓጓዝ በጣም አስቸጋሪ ወይም የማይቻል ነው። የዶክተር ቴድሮስን ክስ በተመለከተ ለኢዚያ አስተያየታቸውን የሰጡት የአደጋ ስጋት ስራ አመራር ኮሚሽነር አቶ ምትኩ ካሳ የዓለም ጤና ድርጅት ከቀጣዩ ሰኞ ማለትም ከመጋቢት 12 ጀምሮ ለአንድ ወር ያህል መድኃኒትና ሌሎች የህክምና ቁሳቁሶችን ወደ ትግራይ ክልል ለማጓጓዝ ጠይቆ በጤና ሚኒስቴር መጋቢት አምስት የድጋፍ ደብዳቤ እንደተሰጠውና እርሳቸው የሚመሩት ኮሚሽን ደግሞ ትናንት ፈቃድ መስጠቱን አብራርተዋል። ይህን ደብዳቤ ጻፎ ማርች 11 ቀን ነው። ማርች 11 2022 ነው። ድጋፍ እንዲሰጠ እንዲህ የሚል ደብዳቤ ጻፎ ጤና ሚኒስቴር ደግሞ ያሉትን እቃዎች በዝርዝር ካየ በኋላ ለእኛ ማርች 14 ወይንም በእኛ አጣጠር መጋቢት አምስት ጽፎ ክሊራንስ እንድንሰጣቸው ወይም አፕሩቫ እንድንሰጣቸው ጠይቋል። በዚህ መነሻነት የዓለም ጤና ድርጅት የኢትዮጵያ ኦፊስ ይህንን ጤና ሚኒስቴር ጻፍለት የድጋፍ ደብዳቤ መነሻ በማድረግ ለእኛ ማርች 15 ማርች 15 2022 ደብዳቤ እንዲሰጡ ጠይቋል። እኛ ደግሞ ዛሬ ጠዋት አፕሮቫል ደብዳቤ ሰተነዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ደግሞ ለዶክተር ቴድሮስ ክስ ተከታዩን ምላሽ ሰጥተዋል። የእርዳታ እህሉም የመድኃኒት አቅርቦቶቹም የሚገቡት በአባላ በኩል ነው። በአባላ ኮሪደርን ጨምሮ ሌሎች አራት ወረዳዎችን የኢትዮጵያ መከላከያ ሰራዊት ወደ ትግራይ አልገባም ካለ በኋላ ወሮ የያዙት እነሱ ናቸው። እርዳታው የሚተላለፍበትን ኮሪደር በመዝጋታቸው ምክንያት ነው ይሄ የተዘጋው ይሄ የዓለም ጤና ድርጅትን በደንብ ያውቀዋል። ሌሎች የእርዳታ አቅራቢ የተባበሩ መንግስታት ድርጅት ተቋማትን ያውቁታል። ስለዚህ በኢትዮጵያ በኩል ይሄ ሆን ተብሎ ተከልክሏል የሚለው ነገር መሰረተ ቢስ እና ከወያኔ ጋር ያላቸው የፖለቲካ ሀሳቤን ታሳቢ በማድረግ በመንግስት ላይ ጫና እንዲፈጠር ከማሰብ የመነጨ ነው። ይሄ ቢሆን ኖሮ የኢትዮጵያ መንግስት እኮ ያን አማራጭ በመጥፋቱ ምክንያት እኮ በሳምንት ቢያንስ ሶስት እና አራት ጊዜ በአየር የተለያዩ የመድኃኒት አቅርቦቶች እና የእርዳታ ቁሳቁሶች እንዲሄዱ እያደረገ ነው። ስለዚህ በዛ የሚከለክል ከሆነ በዚህኛው ለምንድ ነው የማይከለክለው? ወደ ትግራይ የሚሄድ በየብስም ይሁን በአየር የኢትዮጵያ መንግስት ዘግቶ ማያቅም፣ ፍቃድ ክልክሎ ማያቅም። የራሱ ህዝብ አይደለም? ለምን አያግዳል? የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ደግሞ በትዊተራቸው ባሰፈሩት ጽሁፍ የዓለም ጤና ድርጅት ዳይሬክተር ወንጀለኛ የህወሓት ጓዶቻቸውን ለመከላከል በኤርትራ ላይ ከጊዜ ወደ ጊዜ የውሸትና የክፋት ውንጀላዎችን ማስተጋባታቸውን ቀጥለዋል ሲሉ ዶክተር ቴድሮስን ተችተዋል ዶክተር ቴድሮስ አድሃኖም ከሚመሩት ድርጅት ውጭ በሆነ የስነ ምግባር ጉድለት ወገንተኝነት እያሳዩ ነው በሚል ምርመራ እንዲደረግባቸው የሚጠይቅ ደብዳቤ የኢትዮጵያ መንግስት ለዓለም ጤና ድርጅት ድርጅት መጽሐፉ ይታወሳል። ነገር ግን ዶክተር ቴድሮስ ከዚህ ቀደምም ለቀረበባቸው መሰል ወቀሳ በትዊተር ገጻቸው በሰጡት ምላሽ እኔ ወገንተኝነቴ ለሰላም እንጂ ለየትኛውም አካል አይደለም ማለታቸው ይታወሳል። ከትናንት በስቲያ በሰጡት መግለጫቸው በትግራይ የኤችአይቪ ህክምና የሚፈልጉ 46000 ሰዎች ህክምናቸው መቋረጡን፣ እንደ ካንሰር ስኳርና ደም ግፊት ያሉ በሽታዎች የሚገኙባቸውም ህክምና እንደማያገኙና ሞተውም ሊሆን እንደሚችሉ ገልጸዋል። በአጠቃላይ በ በምግብ እና በመድኃኒት ችግር በክልሉ ሰዎች እየሞቱ እንደሚገኙም ገልጸው ከትግራይ በላይ በሚሊዮኖች የሚቆጠሩ ሰዎች ጤንነት አደጋ ላይ የወደቀበት አካባቢ በዓለም ላይ የለም ብለዋል። በአፋር ክልልም የሰብአዊ ችግሮች እየተባባሱ መሆኑን የገለጹት የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አፋርና አማራ ክልሎችም ጉዳት ቢደርስባቸውም እነዚህን ክልሎች መድረስ ግን ከትግራይ ጋር ሲነጻጸር እጅግ የተሻለ ነው ብለዋል። ዋና ዳይሬክተሩ ከትግራይ ክልል ውጭ ያሉ ጉዳቶችን አንስተውና አውግዘው እንደማያውቁ በተደጋጋሚ የሚገልጸው የኢትዮጵያ መንግስት በዚህም ቅሬታውን ሲያሰማ ቆይቷል። ውጭ ጉዳይ ሚኒስቴር በትናንቱ መግለጫው ታዲያ በእርዳታ አቅርቦት ላይ ለተሰማሩ ለሁሉም አካላት ምቹ ሁኔታ በመፍጠር እንዲሁም የየብስና የአየር ትራንስፖርት አማራጮችን በማስፋት በትግራይ ክልል ለሰብዓዊ ፍላጎቶች አቅርቦት ተገቢውን ምላሽ ለመስጠት መንግስት ቁርጠኛ መሆኑን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ